አድማጮቻችን እንደምን አርፍዳችኋል የኤስቢኤስ አማርኛ ሰኔ 26 አጫጭር ዜናዎችን እንሆን ዜናዎቹን የማስደምጣችሁ ካሳሁን ሰቦቃ ነኝ ሐማስ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለጋዛ የመጨረሻ የተኩስ አቆም ውል ብለው ያቀረቡትን እሳቤ እንደሚያጠናው አስታወቀ። አቶ ትራምፕ እስራኤል ለስልሳ ቀናት የተኩስ አቁም ስምምነት ይሁንታዋን መቸሯን የገለጹ ሲሆን ሆኖም ሐማስ ስምምነቱ ጦርነቱን ከናካቴው የሚገታና የእስራኤል ጦርም ጋዛን ለቆ እንዲወጣ ግድ አሰኝነትን ያካተተ ሊሆን እንደሚገባው አመላክቷል። ይሁንና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ እስራኤል ጥቃቷን ከማቆሟ በፊት ሐማስ የግድ ሙሉ በሙሉ ትጥቁን መፍታትና ከጋዛ መከላት አለበት ብለዋል። በሐማስ በኩል ያሉ ምንጮች እንዳመለከቱት የሐማስ አመራሮች ባደባባይ ይፋ ምላሽ ከመስጠታቸው በፊት ክርክር እንደሚያካሄዱና ተጨማሪ ማብራሪያዎችንም እንደሚጠይቁ ጠቁመዋል። ይህ በእንዲህ እንዳለም የዓለም ጤና ድርጅት እስራኤል በሽተኞችን ከጋዛ ወደ ጆርዳንና ተርኬ ሲጓጓዙ በነበሩ አውቶቡሶች ቅፍለት ላይ በሰነዘረችው ጥቃት ጉዳት መድረሱን አስታውቋል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በጥቃቱ በአብዛኛው ሕፃናትን የያዙ አውቶቡሶች፣ አምቡላንሶችና ሌሎች ህሙማን አጓጓዥ ተሽከርካሪዎች መጎዳታቸውንና ሆኖም የሕይወት ጥፋት እንዳልደረሰ ገልጠዋል። የኢራን ፕሬዚዳንት ማሱድ ፐሽቀን ኢራን ለዓለም አቀፍ የአቶሚክ ኃይል ኤጀንሲ ትብብሯን እንድትገታ የሚፈቅድ ሕግ አጽድቀዋል። ረቂቅ ድንጋጌው ባለፈው ሳምንት በኢራን ፓርላማ ያለፈው ኢራን ከእስራኤል ጋር የተኩስ አቁም ስምምነት ላይ በደረሰች ማግስት ነው። በሚሊዮን የሚቆጠሩ የአውስትሬሊያ ምስራቅ ባህር ዳርቻ ነዋሪዎች በእጅጉ ብርቱ በሆነ ንፋስ፣ ዝናብና ጎርፍ ሳቢያ ለኃይል እጦት ተዳርገዋል። በከባድ ዝናብ ሳቢያም ዛፎች ተገንድሰው ወድቀዋል፣ ንብረቶች ወድመዋል። የተወሰኑ የሲድኒ ስፍራዎችን አክሎ ከደቡባዊ ኒው ሳውስ ዌልስ ወደ መካከለኛ ሰሜን ባህር ዳርቻ የሚያጓጉዙ መንገዶች ተዘግተዋል። የአውስትሬልያ አየር መንገድ ኳንተስ በደረሰበት የሳይበር ጥቃት ሳቢያ የስድስት ሚሊዮን ደንበኞቹ ስሞችን፣ ስልክ ቁጥሮችን፣ የልደት ቀናትና የኢሜይል አድራሻዎችን የያዙ ዳታዎች ለጠላፊዎች ተደራሽነት መጋለጡን አስታወቀ። ሆኖም የፋይናንስ፣ የፓስፖርት ዝርዝር፣ የብድር ካርድና የአዘውታሪ በራሪዎች የሚስጥር ቁጥር ለሳይበር ጥቃቱ እንዳልተጋለጡ አክሎ ገልጧል። ተጨማሪ ፖድካስቶችን ለማድመጥ ኤስቢኤስ አማርኛን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ድረገጻችንን ይጎብኙ።